ሰላም ለአማውትኪ ነበል ባለ አዘን ዛዋዮ አመዋለ ወልድኪ ስቆለ በቀራንዮ ማርያም ድንግል ጸምረ ጠል ዘተነብዮ የጋይ ላስተስርዮ እንተ አልብኪ ተፈልዮ ዘለቤት ተፈልዮ በስራ ተካህል ላይሌየ አንህ ይጸልዮ